የኢትዮጵያ ሕገ መንግስት አንቀጽ 49 ንዑስ አንቀጽ 5 የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም በጥቅሉ ይጠቅሳል። ይህም ኦሮሚያ በአዲስ አበባ ላይ የማኅበራዊ አገልግሎት የማግኘት የተፈጥሮ ሀብትን በመጠቀምና የጋራ አስተዳደር ጉዳዮች ሊከበርለት እንደሚገባ ይደነግጋል። ዝርዝሩም በአዋጅ እንደሚወጣ አስቀምጧል። ይሁን እንጂ ይህ ሳይሆን በመቅረቱ እስካሁን የግጭቶች መንስኤ እንዲሁም የመወያያ ርዕስ ሆኖ ቀጥለዋል። ሰሞኑን በማህበራዊ መገናኛ ዘዴዎች ላይ የኦሮሚያን ልዩ ጥቅም የሚያስጠብቅ የተባለ ረቂቅ አዋጅ ሾልኮ ወጥቷል በሚል የተሰራጨው ሰነድ ብዙዎቹን እያነጋገረ ይገኛል። የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ይህን ልዩ ጥቅም የሚያስጠብቅ የሕግ ማዕቀፍ እንደሚወጣ በፓርላማ መክፈቻ ንግግራቸው ጠቅሶ ነበር። ፕሬዝዳንቱ በመስከረም ወር ያደረጉት ንግግር ለአንድ አመት ስለሚቆይ በቀሪው ጊዜ ውስጥ ስለ ልዩ ጥቅሙ ዝርዝር የያዘ አዋጅ ለማውጣት መንግስት አስፈላጊውን ዝግጅት እያደረገ መሆኑን በመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ሚኒስተር ደይታ አቶ ዛዲቅ አብርሃ ለዶችቬሌ ተናግረዋል። ይህ ሾልኮ ወጣ የተባለው ረቂቅ አዋጅን በተመለከተ አቶ ዛዲቅ እንዲህ ስሉ ገልጸዋል። አሁን ወጣ የተባለው ስነድ ግን መንግስት አያውቀውም። ቅጥበኛ ስነድ አለም አያውቀውም። መንግስት የማያውቀው ስነድ ነው። ይህ በዚህ ላይ ኮሜንት ማድረግ አያስፈልግም። ለምን ዞሮ ዞሮ ማናወጣው ማን? መንግስት የማያውቀው ስነድ ነው ይህ። ዶክሜንት የመንግስት ዶክሜንት ነው ብሎ እያሰራጩ ሰውን ለሚስ ኢንፎርም ለማድረግ የሚደረገው ጥረቱም መቆም እንዳለበት ነው የሚሰማ። መንግስት ሰነድ እንዳጠናቀቀ በውስጥ የሚደረገው ምክክር እንዳጠናቀቀ ለህዝቡ ይፋ ያደርጋል። ያን ትክክለኛውን ሰነድ ማግኘት ይችላሉ። ድርጊቱም ያልተገባ ድርጊት ነው። መንግስት የሚያቀው ሰነድ መንግስት የሚሰራቸው ያለ ስህተት ነው። የፌዴራልም ሆነ የኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ይህ ሾልኮ ወጣ የተባለውን ረቂቅ አዋጅ እነሱ እንደማያውቁ መነገራቸውን የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ ለዶች ቤሌ ይናገራሉ። ሾልኮ ወጣ የተባለው ረቂቅ አዋጅ እንዳላገኙም ተናግረዋል። እስካሁን ይህ ልዩ ጥቅም ተፈጻሚ ያልሆነበት ምክንያት ክልሉን የሚያስተዳድር መንግስት ስራውን ስላልተወጣ ነው ሲሉ አቶ ሙላቱ ገልጸዋል። አያይዞም በዚህ ጉዳይ ላይ ፓርቲያቸው እየሰራ ስላለው ስራ ሲገልጹም የኦሮሚያ ክልላዊ መንግስት የተጠናከረ ለኦሮሞ ህዝብ እንግዲህ ጥያቄ ሆኖ አቅርቦ ማስፈጸም ይችል ነበረ። ሀያ አምስት ዓመት ሁሉ በፌዴራል መንግስቱ ፓርላሜንት ውስጥ ተካፋይ ነበረ። የኦሮሞን ጥቅም ለማስጠበቅ እንደ ፓርቲ ይሄን ማድረግ የመጀመሪያው ቅድሚያ ስራው ነበር። እኛ ይሄንን በሚመለከት ብዙ ጊዜ ኦሮሞ ህዝብ ሊያገኝ የሚገባውን ከኦሮሚያ ተነጋግረን ነበር። ኦሮሞ ተፈናቃይ ሆነ ኦሮሞ ስደተኛ ሆነ ኦሮሞ አሁን ከአዲስ አበባ ሊያገኝ የሚገባውን ነገር ሁሉ አላገኘም። ይሄ እያሳዘነን እስከ ዛሬ ድረስ መቀመጡ ለኦሮሞ ቆሜለታለሁ የሚል በፌደራል መንግስት ውስጥ ያለው ፓርቲ ይህንን ሞግቶ ለኦሮሞ ጥቅም ማስገኘት አለመቻሉ በጣም አሳዝኖናል። በጣም እኛ እንግዲህ እንደምታውቁት የፌደራል መንግስት ውስጥ ፓርላማ ውስጥ መቀመጫ የለንም። ይህንን ህግ ለማስፈጸም አቅም የለንም። ይህንን ችግሩን ለህዝብ ከመንገድ እና ከማሳወቅ በስተቀር ሌላ የምናደርገው የለም። በሀገሪቱ የነበረው ተቃውሞ ጥንስሱ የአዲስ አበባና የኦሮሚያን ልዩ ዞን በልማት የሚያስተሳስር ነው የተባለው ማስተር ፕላን መሆኑ ይታወሳል። ይሁን እንጂ በልማት ስም ገበሬዎች ከቀያቸው እየተፈናቀሉ እንደሚገኙ፣ ተገቢ ማህበራዊ አገልግሎት እያገኙ እንዳልሆነ፣ ባህላቸውና ቋንቋቸው እየተገፋ ይገኛል የሚሉት ጉዳዮች ተቃውሞውን ማባባስ መቻሉን ዘገባዎች ያመለክታሉ። የዚህም ውጤት ይላሉ አቶ ሙላቱ በመቀጠል ኦሮሞ ተፈናቀለ፣ ለማኝ ሆነ፣ ከቦታ ወደ ቦታ ተንከራተተ፣ የአካባቢው ባለቤት መሆን ሲገባው ሳይሆን ቀረ። አሁን ኦሮሞ በየቦታው ሂጅ፣ ህንፃ ወደ ላይ ያየ ከስር ቁጭ ብሎ ዘበኝነትን፣ ግርድናን፣ የተለያየ ስራዎችን ሰርቶ እንዲኖር ልጆቹ ሁሉም ከዚህ ባህሉ ቋንቋ፣ ሁሉ ተወሰደበት እና ስለዚህ ይሄ ሁሉ ደባ፣ ይሄ ሁሉ ጭቆና፣ ይሄ ሁሉ እየበዛበት ምሬቱ እየበዛበት ስለመጣ ኦሮሞ መጨረሻ ላይ ተንቀሳቅሶ መብቱን ለማስጠበቅ ስለተነሳ ነው። ህገ መንግስቱ የህጎች ሁሉ አባት ነው የሚሉት አቶ ሙላቱ ገመቹ መንግስት በህገ መንግስቱ የተደነገገውን አንቀጽ ማስፈጸም እንደሚገባና ሰላማዊ ትግል ማስከበር እንዳለበት ተናግረዋል።